sansenna the... brцed በ 45ኛው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ላይ ከየአቅጣጫው የሚነሱ ተቃውሞዎች ከዕለት ዕለት እየበረከቱ መጥተዋል የሚያሳትፉት የህብረተሰብ ክፍልና የሀገራት ብዛትም የጨመረ ይመስላል በሚሊዮን የሚቆጠሩ ሰዎች ከተሳተፉበትና በጥር ወር አጋማሽ ከተካሄደው የሴቶች ሰልፍ በኋላ ባለፈው ሳምንት መጨረሻ ለሳይንስ ሲባል የተካሄደው ሰልፍ ብዙዎችን በአንድ ዓላማ በማሰባሰብ ተጠቃሽ ሆኗል ሰልፉ ባለፈው ቅዳሜ ሚያዚያ 14 እንዲካሄድ የተወሰነው ከዓለም የመሬት መታሰቢያ ቀን ጋር እንዲገጣጠም ታስቦ ነው። የአሜሪካ መንግስት መቀመጫ ዋሽንግተን ዲሲ ደግሞ የሰልፉ ዋና ዝግጅት ማከናወኛ ተደርጋ በአዘጋጆቹ ተመርጣለች። በዋሽንግተን ዲሲው ሰልፍ በመቶ ሺዎች የሚቆጠሩ ሰዎች በዕለቱ የነበረውን ዝናብና ብርድ ተቋቁመው አደባባይ ወጥተዋል። ሳይንስ በማህበረሰብ ውስጥ ያለውን ሚና ለማጉላትና ለማወደስ የተጠራው ሰልፍ እንደ ኒውዮርክ፣ ቺካጎ እና ሎስ አንጀለስ በመሰሉ ሌሎች የአሜሪካ ታላላቅ ከተሞችም ተከናውኗል። የአሜሪካንን ጎዳናዎች አጨናንቀው የዋሉት ሰልፈኞች ምንም እንኳ ሳይንስ በሚል አንድ ጥላ ስር ቢሰባሰቡም ምክንያታቸው ለየቅል ነበር። በዲሲው ሰልፍ የተሳተፉት ክርስቲን ሳንቦርን እኔ እዚህ ያለሁት ስለተከፋሁ ነው። ሳይንስ ጥቃት እየተሰነዘረበት ይመስላል፣ ሀቅም እየተጠቃ ይመስላል። በዚያው በዋሽንግተን ሰልፍ የነበሩት ክሊኒካል ሳይኮሎጂስቱ ቲም ትሩምፐር ደግሞ ምክንያታቸው ይህ ነው። የአየር ንብረት ለውጥ ለእኔ ትልቁ ስጋት ነው። በዚህ ዘርፍ ያስመዘግብነው መሻሻል አደናቃፊ ልንሆን አይገባም። ሌላኛዋ ሰልፈኛ አን ማሪ ፊትስጀራልድ፣ ጡረታ የወጣሁ የባዮሎጂ መምህር ነኝ። ሳይንስ ማስተማር ከመጀመሬ በፊት በሕክምና ዘርፍም ሰርቻለሁ። እዚህ ያለሁት በአሁኑ አስተዳደር በሳይንስ ላይ የተቃጡት ሁሉም አደጋዎች ክፉኛ ስላሳሰቡኝ ነው። ስለ ሁኔታው የሚሰማኝን ማሰማት እንዳለብኝ በማመኔ ነው። ወጥቼ የሆነ ነገር ማድረግ አለብኝ። ሰልፈኞቹ በተለያዩ ቃላት ይግለጹት እንጂ አደባባይ ያስወጣቸው ጉዳይ በፕሬዝዳንት ትራምፕ የሚመራው መንግስታቸው ለመውሰድ ያሰበው እርምጃና የሚከተለው አቋም ይመስላል። ዘገባዎች እንደሚያመለክቱት የትራምፕ አስተዳደር ለአካባቢ ጉዳዮችና ለጤና ምርምሮች የሚመድበውን በጀት በከፍተኛ ሁኔታ ለመቀነስ ማሰቡ ለብዙዎች በሰልፎቹ ላይ እንዲሳተፉ ምክንያት ሆኗል። ከዚህ በተቃራኒው ለአገር ውስጥ ደህንነትና ለመከላከያ መስሪያ ቤቶች ከፍ ያለ ተጨማሪ በጀት ለመስጠት መታሰቡ በርካቶችን አስቆጥቷል። ባለፈው መጋቢት ወር ይፋ የተደረገው የአሜሪካ መንግስት የበጀት ዕቅድ ለብሔራዊ ጤና ተቋም የሚመደበውን የገንዘብ መጠን በ18 በመቶ የመቀነስ ሀሳብ አለው። በገንዘብ ሲሰላ 58 ቢሊዮን ዶላር ገደማ የሚሆነው የገንዘብ ቅነሳ ለበርካታ ምርምሮች የሚደረገው ድጋፍ እንዲቋረጥ ምክንያት ይሆናል በሚል ከተመራማሪዎች ትችት እየቀረበበት ይገኛል። ቅነሳው አዳዲስ ወጣት ተመራማሪዎች ሊያገኙ የሚገባውን ድጋፍ ያስቀራል የሚል ስጋትን ፈጥሯል። በኡታ ዩኒቨርሲቲ ተመራማሪ የሆኑት ብራያን ጆንስ ገና ካሁኑ የምርምር ቤተ ሙከራዎች ሲዘጉ እያየን ነው ሲሉ የጉዳዩን አሳሳቢነት ለታይም መጽሔት አስረድተዋል። የአሜሪካ ብሔራዊ ጤና ተቋም በገንዘብ ከሚደግፋቸው ውስጥ የአይነ ስውርነት፣ የመዘንጋት ወይ ማልዘማየር፣ የካንሰር፣ ስኳርና የሰውነት መንዘፍሰፍ ፓርኪንሰን በሽታዎች ላይ የሚደረጉ ምርምሮች እንዳሉ በመጥቀስ ጉዳዩ ምን ያህል ከእያንዳንዱ ሰው ሕይወት ጋር የተቆራኘ እንደሆነ ያስረዳሉ። በሰልፎቹ የትራምፕ አስተዳደር እርምጃ ክፉኛ መብጠልጠሉ በተለምዶ ይነገር የነበረውን ሳይንስና ፖለቲካ የተለያዩ ናቸው ይሉትን ብሂል የጣሰ ሆኗል። አዘጋጆቹ ሰልፉ ለማንም ያልወገነ የሳይንስ ማወደሻ እንደሆነ ቢገልጹም ኩነቱ ፖለቲካ በሳይንስ ውስጥ ስላለው ሚና ክርክር ማስነሳቱን ግን አልካዱም። ሰልፉ ተመራማሪዎች በፖለቲካ ውስጥ መሳተፍ አለባቸው ወይስ የለባቸውም የሚል ውይይት ቀስቅሷል ሲሉ ጽፏል አዘጋጆቹ በይፋዊ ድረ ገጻቸው ላይ ለጥቃውም በሳይንስ የተደረሰባቸውን ስምምነቶች የማጣጣልና ሳይንሳዊ ግኝቶችን የማቀብ አስደንጋጭ አካሄድ በሚታይበት ወቅት በምትኩ ይህን ጥያቄ እንጠይቃለን። ለሳይንስ ጥብቅና ለመቆም አለመናገር እንችላለን ብለዋል። ከአዘጋጆቹ አንዱ የሆኑትና በሳይንሳዊ የቴሌቪዥን ዝግጅቶቻቸው የሚታወቁት ቢልኔ ይህንኑ በዋሽንግተን ዲሲው ሰልፍ አስተጋብተዋል። አንዳንድ ሰዎች ሳይንስን ፖለቲካዊ ያደረጋችሁት ሊሉ ይችላሉ። ግን እኛ ይህን እያደረግን አይደለም፣ እየተሟገትንለት ነው። ፖለቲካ ብቻውን የሚቆም ይመስል እንደ ሳይንስ፣ ስፖርት እና ሙዚቃ ከመሰሉ ዘርፎች ጋር መነካካት የለበትም የሚል ክርክር በኢትዮጵያ ተዋስኦ ውስጥም ሚስተዋል ነው። ሳይንስና ፖለቲካ ምንና ምን ናቸው ለሚለው ጥያቄ የዋሽንግተን ዲሲው ሰልፍ ተሳታፊ የነበረው የቶሊ ሪንበርግ አስተያየት ምላሽ ያለው ይመስላል። እኔ በግሌ እንደማስበው ሳይንስ ለማንም አይወግንም ግን ፖለቲካዊም ነው። አንድ መቶ ሰዎች ይህን ከተረዱና ተሳትፎ ማድረግ እንዳለባቸው ከገባቸው የዚህ እንቅስቃሴ ስኬት ነው። እንቅስቃሴው ከጥቂት መቶ ሰዎችና ከአንድ ሀገር መሻገሩ የታየው የዚያው ሰልፉ የተጠራ ቀን ነው። ዓላማውን የደገፉ ተመሳሳይ ሰልፎች ለንደንና በርሊንን ጨምሮ በመላው ዓለም ባሉ 600 የሚጠጉ ከተሞች ተካሂደዋል። ጉዳዩ የአሜሪካ ብቻ አለመሆኑንም አሳይተዋል። በዚህ በጀርመን በርሊን ለሰልፍ ከወጡ አስር ሺህ ገደማ ሰዎች መካከል የነበሩት ማሪያ ፖለ አደባባይ የወጡበትን ምክንያት ሲያስረዱ፣ ይህንኑ ስሜት አንጸባርቀዋል። ለሳይንስ፣ ለሀቅና ደግሞ አማራጭ ሀቅን በመቃወም ነው የወጣሁት። ለሳይንስ ስል ሳይንስ በአሜሪካ ብቻ አይደለም አደጋ ላይ የወደቀው በአውሮጳና በመላው ዓለም ነው። ለሀቅ ስል በሳይንስ የተፈተሸው በሚገባ እንደሚረጋገጥ ለማመልከት ነው። በሰልፉ ማጠናቀቂያ ላይ የነበረው ትልቁ ጥያቄ የሰልፈኞቹ ውርጅብኝ ያነጣጠረባቸው የአሜሪካው ፕሬዝደንት ሚሊዮኖችን አድምጠው አቋሟቸውን ይለውጡ አሊያም መለሳለስ ያሳዩ ይሆን የሚል ነበር። ይህ ጥያቄ ቀረበላት ወጣቷ ኤልዛቤት ከጓደኞቿ ጋር እየተሳሳቀች ይህን ብላለች። ፕሬዝደንታችን ይሰሙን ይሆን ብዬ አስባለሁን አላስብም። ለራሱ ያለው አመለካከት በጣም ትልቅ ከመሆኑ የተነሳ ይህ ጫፉም አይደርስ፣ ግን ተስፋ አደርጋለሁ። ይደርሳል ብዬ ተስፋ አደርጋለሁ። ኤልዛቤት ፕሬዝደንቷ ምን እንደሚያስቡ ለማወቅ ብዙ መጠበቅ አላስፈለጋትም። እንደተለመደው መልሱን ከትራምፕ የትዊተር መልእክት አግኝተዋለችና ፕሬዝደንቱ ስለ ሰልፉ ምንም ሳይተነፍሱ በዚያ ዕለት ስለተከበረው የመሬት ቀን ተከታዩን ጽፈዋል። ዛሬ በመሬት ቀን የሚያምሩ ደኖቻችንን፣ ሐይቆቻችንና መሬታችንን እናወድሳለን። የአገራችንን የተፈጥሮ ውበት ለመጠበቅ በቁርጠኝነት እንቆማለን። አየራችንና ውሃችን ንጹህ ሆኖ እንዲቆይ ተጋለው። ነገር ግን ሁሌም ማስታወስ ያለባችሁ የኢኮኖሚ እድገት የአካባቢ ጥበቃን ይበልጥ እንደሚያጎለብት ነው። ዋናው ስራ ነው። ትራምፕ ሲቀኙ እንደዚያ ናቸው። ሊያውም ከ140 ቃላት ባነሰ የዛሬው ጥንቅራችን ይህን ይመስል ነበር። ተስፋ ለም ወልደየስ ነኝ። መልካም ጊዜ።